አንድ መቶ ሺህ በላይ የሚገመት ህዝብ የተገኘበት ሐዘን ደቅሶ ቁጭት ልዴት የደባለቀ ስሜት የተንጸባረቀበት የጀኔራል ሳዕረ መኮንን እና የሜጀር ጀነራል ገዛ አበራ የሽኝትና የቀብር ስነ ስርአት ዛሬ ከጠዋቱ አስራ ሁለት ሰዓት ጀምሮ እስከ ማምሻው ድረስ ተካሂደዋል። አንንበረከክም፣ ወደ ኋላ አንመለስም፣ ይበቃል፣ ህግ ከብር የሚሉ ጨምሮ የኢትዮጵያ ፌዴራል መንግስት እና አመራሮችን የሚወቅሱ መፈክሮች በወጣቶች ሲተጋቡ ውለዋል። የሁለቱ ጀኔራሎች ቤተሰቦች፣ የትግራይ ክልል ከፍተኛ አመራሮች፣ የፌዴራል መንግስት ሚኒስትሮች የኢትዮጵያ መከላከያ ሰራዊት አባላትና መኮንኖች፣ የተለያዩ ሀገራት ወታደራዊ አዛዦች፣ የክልሎች ርዕሳነ መስተዳድር፣ የሃይማኖት መሪዎችና ሀገር ሽማግሌዎች ጨምሮ በርካቶች በዛሬው የሽኝትና ቀብር ስነ ስርአት ላይ ተገኝተዋል። በመቀለ በሚገኘው የትግራይ ሰማዕታት ሐውልት በተደረገው ስነ ስርአት ለሁለቱ ጄኔራሎች ሃይማኖታዊ ጥሎት ወስጥታት የተደረገ ሲሆን ለክብራቸውም አስራ ሰባት ጊዜ መድፍ ተተኩሷል። የትግራይ ክልል ርዕሰ መስተዳደርና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በሽኝት ስነ ስርአቱ ባሰሙት ንግግር ሀገሪቱ ከባድ ፈተና ውስጥ ትገኛለች ብለዋል። ዴሞክራሲ ነስፍ አልተባሃለሉ አዲ ህዝቢ ክኩሑስዮም ተባሂሉ ክንደይ ጉድ ዘለዎም ቀምሳ ኣፈርሉ ሕጊ ብምጥሓቱን ተይተረፈ ትበዝሕ ዴሞክራሲ እናስፋ ብዝባለበት ሃገርና ህዝቢ ይከሳሉ ተብሎ ስንት ጉዱ ያላቸው ከታሰሩበት ህግ በመጣት ሳይቀር ተፈተዋል የነበረው ዲሞክራሲ የሰፋ ይቅርና ሀገራችን የጥርተኞች ጸረ ህዝቦችና ጸረ ህገ መንግስት ሀይሎች መሰንጫ ሆናለች። ሰላማችን ለፈረሰ ሀገራችን የነውጥና ግድያ ማዕከል ሆነች። የፖለቲካ አስተላለፍ ተዛብቷል። ሁሉ ነገር ተደብላልቋል። ጉዳቱ ነጋ ጠባ እየቆጠርን እየመዘገብን እንገኛለን። ትዕግስት በልቷል። አሁን ውሳኔ የሚጠየቅበት ጊዜ ላይ ደርሰናል። ቀልድ፣ ህገ ወጥነት ነግሷል። እኛ በሰላም በውይይት ህዝብ የሚፈልገውን ይምረጥ እንላለን። ትምክህተኞች ግን በግርግርና ግድያ ስልጣን በጉልበት ይይዛለን እያለ ነው። በዚህም መሰረት እየተጓዙ ይገኛሉ። ይህ አጋጥሞን ያለ መስዋዕትነት የአትክልት ስልታችን ደግመ እንደሚገባ የሚያስገድደን መሆኑ መገንዘብ ይገባል። አሁን ይበቃል ልንላቸው ይገባል። እንደ ትግራይ የምንታገሰው ጽንፈኛ የትምት ኃይል የለም። የአትክልት ነው ከም ትግራይ ሀይል። ከዚህ በተጨማሪ ዶክተር ደብረ ጽዮን በንግግራቸው የግድያው ዓላማ የኢትዮጵያ ህዝቦች እርስ በርስ ማጋጨት ነው ያሉ ሲሆን ከሌላ ተጨማሪ ጥፋት ለመዳን ህዝብ ለህገ መንግስቱ መከበር በአመራሩ ላይ ጫና ሊፈጠር ይገባል ብለዋል። ዘገበር ካላት በኢትዮጵያ ዳር ብቻዋን ትፈጸመ አመራር ሀዘሪ ና የተከፈልከው ኢትዮጵያ ህዝብ በባህር ዳር፣ አዲስ አበባ የተፈጸመው የአመራሮች ውስጥ የሚያሳየው የአማራ ክልል ብቻ ሳይሆን ሀገር አምሰው ስልጣን ሊይዙ ግድያ መጀመራቸው ነው። ሁሉም የኢትዮጵያ ህዝብ ልዩነት ሳይበግረው ተከባብረው፣ ተጋግዘው፣ ተቻችለው ና ተግባብተው ለዘመናት አብረው የኖሩ ህዝቦች ናቸው። አሁንም የነበረው አንድነት ተጠናክረው ሊቀጥል ይገባል እንጂ በስልክት ኃይሎች ተንኮል እርስ በርስ ልንጋጭ አይገባም። ሕገ መንግስት በተጣሰበት ሰላም በጠፋበት ስለ ልማት ማሰብ አይቻልም እና የኢትዮጵያ ህዝብ አሁንም እንደ ድሮው ሕገ መንግስቱ ሊያስከብርና እንዲከበር ሊያደርግ ይገባል። ሕገ መንግስት ይገባል። የኢትዮጵያ ሀገር መከላከያ ሰራዊት ወክለው በሽኝትና ቀብር ስነ ስርአቱ ላይ መልእክት ያስተላለፉት በኢትዮጵያ መከላከያ ሰራዊት የሰሜን እዝ አዛዥ ሜጀር ጄኔራል ጌታቸው ጉዲና የሁለቱ ጀነራሎች ግድያ በአመራሮች ላይ የተቃጣ ብቻ አይደለም ይላሉ። ይህ አደጋ በክቡር ጀነራል ሳሬ መኮንን የጦር ኃይሎች ጠቅላይ ኤታማዦር ሹም ላይ ብቻ ያነጣጠረ አደጋ አድርገን የማንረዳው በክቡር ሜጀር ጀነራል ገዛይ አበራ ላይ የተቃጣ አደጋ ብቻ አድርገን እንደማንረዳው መላው ህዝባችንና ሰራዊታችን ሰራዊታችን ጊዲያቆና እንዲገነዘቡ እንፈልጋለን እነኚህ ታሪክ መስራት የማይችሉና የማያውቁ የጥፋት ኃይሎች ታሪክ ሰሪ እና ታሪክ ሰጥቶ ያለፉ ታሪክን በታሪክ ላይ የደረፉ በዚህ ደረጃ የደረሱ ምጡቅ መሪዎቻችንን ያጠፉ በሕዝባችን ላይ ለማላገጥ የሚፈልጉ ወራሽ እይታ ያላቸው አጥ ኃይሎች መሆናቸውን በሚገባ ተገንዝበን አጸፋዊ ምላሽ ለመስጠት ገና ከጅምሩ በርካታ ድሎችም ያስመዘገቡ ዳግም ተነስቶ በማንሰራሩበት ደረጃ እንድናጠፋቸው ሰራዊታችን በሙሉ ዝግጅት ላይ እንደሚገኝ ላረጋግጥላቸው ፈልጋለሁ። የጀነራል ሳዓረ መኮንንና ሜጀር ጀነራል ገዛኢ አበራ የቅብር ስነ ስርዓት ዛሬ በመቀለ ቅዱስ ገብርኤል ቤተክርስቲያን ተፈጽመዋል። ለዲ ደብሊው ዘገባ ሚሊዮን ኃይለስላሴ መቀለ።